the voice of America. ሰማያዊ ፓርቲ ትናንት በጠራው ጋዜጣዊ መግለጫ ከየቦታው ስለሚፈናቀሉ ሰዎች መንግስት አስቸኳይ እርምጃ ካልወሰደ አገር አቀፍ ሰልፍ እጠራለሁ ሲል አስታውቋል። መለስካቸውማ ተከታትሎታል። ሰማያዊ ፓርቲ ዛሬ ከቀትር በኋላ በጠራው ጋዜጣዊ መግለጫ ላይ በአሰራቸው ጽሑፍ የኢህአዴግን ስርዓት በፈጠራ ታሪክ በተንኮልና በጥላቻ የሀገሪቱን ሕዝብ እሴቶች በመበረዝ የአገር አንድነትን በማናጋት የዜጎችን ሰላማዊ ኑሮ ክፉኛ አናውጦታል ሲል ይከሳል። ይህን ከፋፋይ ሥርዓት ያለውንም ለአንዴና ለመጨረሻ ጊዜ እንዲያከትም የተጀመረውን ሕዝባዊ ትግል ተጠናክሮ እንዲቀጥል የበኩሉን አስተዋጽኦ እያደረገ እንደሚገኝና እንደሚያደርግም ቃል ይገባል። ጽሑፉ አክሎም የሥርዓቱ አገልጋዮች በሚላቸው አካላት አመራር ሰጭነት በሀገራችን የተለያዩ ክፍሎች በዜጎች ላይ እጅግ ኢሰባዊ የሆኑ ድርጊቶች ተፈጽመዋል ሲል ለዚህ ማሳያ ናቸው ያላቸውን ይዘረዝራል። የፓርቲው የሕዝብ ግንኙነት ምክትል ኃላፊ አቶ ቴድሮስ ሀብተማርያም ጽሑፉን በንባብ አሰምተው ነበረ። ለዚህ ማሳያ ይሆን ዘንድ ከዚህ ቀደም በቤንች ማጅ ዞን፣ በበደኖ፣ በኢንቁፍቱ፣ በወተር፣ በአርሲ፣ በጅማ፣ በቡኖ፣ በጌዶ በኢትዮ ሱማሌ በጉጂ ዞንና በሌሎችም የሀገራችን አካባቢዎች በዜጎቻችን ላይ ሰቅጣጭ ሰብአዊ የሆነ በደል ተፈጽሞባቸዋል። እንዲሁም ከሚኖሩበት አካባቢ እንዲፈናቀሉ ጭምር ተደርጓል። ሀብት ንብረታቸው ወድሟል። በዋናነት በቅርብ ጊዜያት ውስጥ የተመለከት ናቸው። በታጠቁ ኃይሎች እንዲሁም በሌሎች የአገዛዙ ጥገኞች አጃቢነትና አስፈፃሚነት ከአንድ ሚሊዮን በላይ በሚሆኑ በኢትዮ ሶማሌ፣ በሞያሌና በሌሎች አካባቢዎች ይኖሩ የነበሩ የኦሮሞና የሶማሌ ተወላጆች ላይ የተፈጸመው በደሎች የቅርብ ጊዜ ክስተቶች ናቸው። ይህን መሰል ድርጊቶች በሌሎችም የሀገሪቱ ክፍሎች እየተፈጸሙ ለመሆኑም ጽሑፉ ምሳሌ ይሰጣል። አቶ ቴዎድሮስ ሀብተማርያም የአገዛዙ ግፍና በደል ከትናንቱ ዛሬ እየከፋ መጥቶ ዜጎች ለዘመናት ሲኖሩ ከነበሩበት አካባቢ እንዲፈናቀሉ እየተደረገ ይገኛል። ዛሬም በአማራ ማህበረሰብ ተወላጆች ላይ በገዢው ቡድን የሥራ ኃላፊዎች ትዕዛዝ ሰጪነት እየተፈጸመባቸው የሚገኘው እጅግ አስከፊና ኢሰብአዊ ድርጊት ሰማያዊ ፓርቲ በጽኑ ያወግዛል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበባ አካሉ በተለይ በቤንሻንጉል ጉሙዝ እና በሌሎች አካባቢዎች ተፈጽሟል ስለተባለው ማፈናቀል አሐዝ እየዘረዘሩ መረጃ ሰጥተዋል። እስከ ትናንት ድረስ ከቤኒሻንጉል ጉሙዝ የሚፈናቀሉ የአማራ ብሔረሰብ ተወላጆች ቁጥር እየጨመረ መጥቷል። በትናንትና ሁለት እንኳን በአማራ ክልል አደጋ መከላከልና ዝግጁነት ጽሕፈት ቤት 64 በቁጥር 64 የሚሆኑ ተፈናቃዮች ናቸው ገብተው ያደሩት። በየቤተ ክርስቲያኑ ከአምስት መቶ በላይ የሚሆኑ ተፈናቃዮች እዛው ባህር ዳር ከተማ ውስጥ ይገኛሉ። ይሄንን የፓርቲያችን በክልሉ የሚገኘው የፓርቲ ጽሕፈት ቤት በአካል ተገኝቶ ነው አመራሮች ያረጋገጡት ያረጋግጡት። ወልዲያ ላይ ስሜ ደግሞ ዘጠኝ መቶ ሃያ የሚሆኑ ከቡኖ ዳጋ ወረዳ የተፈናቀሉ ያውም በደርግ ዘመን የሰፈሩ የነበሩ ናቸው። ከአማራ ክልል ሄደው ወልዲያና ጭፍራ መካከል ሆሮ የሚባል አካባቢ ላይ ነው የሰፈሩት። እነኚህ ከጥቅምት ወር ጀምሮ እስኪል ነው እንትኑ አላቋረጠም። እነኚህ ወገኖች በጣም ከፍተኛ የምግብና የአልባሳት ችግር ላይ ነው ያሉት። በመጨረሻም ሰማያዊ ፓርቲ ይህንን በዜጎች ላይ እየተፈጸመ ነው ያለውን አስከፊ በደልና መፈናቀል የማይሻሻል ከሆነና ድርጊቱን የሚፈጽሙ የመንግሥትና የገዢ ፓርቲ አካላት ለፍርድ የማይቀርቡ ከሆነ ከመግለጫ ያለፈ እርምጃ እንደሚወስድ አስታውቋል። አቶ አበበ አካሉ የሰማያዊ ፓርቲ ስራ አስፈጻሚ ኮሚቴ ባለፈው ቅዳሜ ባደረገው አስቸኳይ ስብሰባ በዚህ ጉዳይ ላይ አጽንኦት ሰጥቶ ነው ውሳኔ ያሳለፈው በመላው አገሪቱ ይህንን የዜጎችን መፈናቀል የሚቃወም ሕዝባዊ ንቅናቄ እናደርጋለን። በመላው አገሪቱ ይሄን ለማድረግ ፓርቲው የራሱን ስትራክቸር እንዲያውም አንዳንድ አካባቢ ላይ የተፈጠሩ ችግሮችን የሚያይ ቡድን ከዚህ ልቀናል። በሁሉም ክልሎች ላይ እነኚህ ቡድኖች ከተመለሱ በኋላ ፖለቲካዊ ውሳኔ ሰጥተን የሚመለከተውን አካል አሳውቀን ይህንን የሚያወግዝ ጽኑ የሆነ ሕዝባዊ ተቃውሞ ማዘጋጀት መቻል አለብን። በመላው አገሪቱ ሕዝቡ ተፈቃቅሮ እንዲኖርም ማድረግ መቻል አለብን የሚል አቋም ይዘን ነው ይህን መግለጫ የሰጠነው። የሰማያዊ ፓርቲ ኃላፊዎች በሰጡት በዚህ ጋዜጣዊ መግለጫ በኢትዮጵያ ውስጥ በየጊዜው የሚከሰተው ከማንነት ጋር የተያያዘ መፈናቀል መንስኤው በሀገሪቱ የተተከለው ቋንቋንና ነገድን ማዕከል ያደረገው የፌዴራል ስርዓት ነው። ገዢው ኢህአዴግና አንዳንድ ተቃዋሚ ፓርቲዎች ደግሞ ይህንን ፈጽሞ አይቀበሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ